የእስራኤል ጠቅላይ ሚኒስትር ቤንያሚን ኔተንያሁ ከትናንት አንስቶ ኢትዮጵያን እየጎበኙ ነው። ጠቅላይ ሚኒስትሩ ከኢትዮጵያ አስቀድሞ ጉብኝት ባደረጉባቸው በዩጋንዳ፣ በኬንያና በሩዋንዳ እስራኤል ከአፍሪካ የተሻለ ወዳጅ የላትም ሲሉ ተናግረዋል። ግን እስራኤል ያሉት ኢትዮጵያውያን ጨምሮ ሌሎች አፍሪካውያን የእስራኤል የሰብአዊ መብት አያያዝ ያሳስባቸዋል። እስራኤል ወዳጅነቱን ለማጥበቅ የፈለገችው የፖለቲካ ጥቅሟን ለማስጠበቅ ነው ሲሉም ይተቻሉ። ዶቼ ቬለ ያነጋገራቸው ጠበቃ የተባለው ለቤተ እስራኤላውያን መብት የቆመው ድርጅት ዋና ስራ አስኪያጅ አቶ ፋንታሁን አሰፋ በዚህ ትችት ላይ የሚከተለውን አስተያየት ሰጥቶናል። ጠቅላይ ሚኒስትሩ የሰጡት መልእክት የአፍሪካን ሀገሮች ለእስራኤል ወዳጅ ነው ብለው መግለጻቸው ሲመስለኝ፣ ይሄ ፖለቲካን ያዘለ ለወደፊቱ አፍሪካን ሀገሮች ያላቸው አስተዋጽኦ እና የሚኖራቸው ተጽዕኖ በተለይም የተባበሩት መንግስታት ሴኪሪቲ ካውንስል ውስጥ በሚኖሩበት ጊዜ የሚኖራቸው ተጽዕኖ ከዚህ ከእስራኤል እና በአረብ ሀገሮች ውስጥ ያለውን ሽኩ ብቻ የተመረኮዘ ይሆናል። ቤተ እስራኤላውያን ጨምሮ እስራኤል የሚገኙ ሌሎች የአፍሪካ ስደተኞች ስለሚደርስባቸው የመብት ረገጣ ይህን አክለዋል። እንግዲህ እንደምናውቀው ባለፈውም እንደሚከሰተው እዚህ እስራኤል ሀገር በየወቅቱ ተክለል ባለመልኩ በመገናኛ አውታሮች የሚተላለፉ አንዳንድ ኢትዮጵያ ይሁዳውያን የመድሎ የዘረኝነት ክስተቶች ሲፈጸሙባቸው የሚታየው ሁኔታ እንዲሁም ደግሞ ከተለያዩ የአፍሪካን ሀገሮች የመጡ ስደተኞች የሚደርስባቸው አንዳንድ አጋጣሚ ዘረኝነትን የተመለከ ይታያል። በዚህም ሁኔታ መገናኛ አውታሮች ይህንን ነገር ያተኩሩበታል፣ አብልጠውም ነው የሚያሳዩት። ይህም የሚያሳየው እንግዲህ ሀገሪቱ የዲሞክራሲ ሀገር መሆኗና ማንኛውም ነገር ለሕብረተሰቡ እውቅ እንዲሆን እንዲታይ ማድረጉ ይሄ በጣም ደስ የሚያሰኝ ሁኔታ ነው። ሆኖም ግን በዚህ በእስራኤል ሀገር አንድም ሰው ጭቆና ቢደርስበት፣ አንድም ሰው በሰነኝነት መልክ አንዳንድ የሚገባውን ወይም ደግሞ መቀበል ያለበትን ሰብአዊ መብቱ ሲነገፍ በጣም የሚያሳዝን እና የሚያስቆጣ ሁኔታ ነው። እኛ ባለንበት ድርጅትም በቀን ቀን ማለት ይቻላል የምንዋጋው ሁኔታ ነው ብዬ ነው የምናገረው። በእስራኤል ወደ አርባ አምስት ሺህ የአፍሪካ ስደተኞች እንደሚገኙ ከዚህም ዘጠና ሁለት በመቶ ኤርትራውያኖችና ሱዳኖች መሆናቸው ዘገባዎች ያሳያሉ። ይሁን እንጂ የእስራኤል መንግስት ባለፉት ሁለት ዓመታት ውስጥ ወደ ሶስት ሺህ ኤርትራውያንና ሱዳናዊያን ስደተኞችን በምስጢር ወደ ዩጋንዳና ሩዋንዳ መመለሱ ተዘግቧል። በዩጋንዳና በሩዋንዳ ያደረጉት ጉብኝት ይህን ስምምነት ለማጠናከር ነው ብለው የሚተቹም አልጠፉም። ይህ አሳሳቢ አይደለም ወይ ስል አቶ ፋንታሁንን ጠይቄያቸው ነበር። እንግዲህ ሲመስለኝ እኔ የዚህ ጉብኝት ዋና ተግባሩ ይሄ መስሎ አይታየኝም። ይሄ ከሆነ እንግዲህ በጣም የሚያወዛግብ ሁኔታ ነው የሚሆነው። ያም ሆነ ይህ ግን እኔ እንደማውቀው እኛም ከዚህ የምናደርገው ትግል አለ። ይህን ዘረኝነትን ወይም ደግሞ መድሎን ወይም ደግሞ በቆዳ ቀለም በዚህ በዚህ የተመሰረቱ ማግለል ሁኔታዎች የሚፈጠሩበት ወይም ደግሞ አንድ ሰው የሚገባውን መብቱን በመደርመስ የሚገባውን ነገር መከልከል ወዘተ፣ እነዚህን እንዳይከሰቱ ወይም ደግሞ የተከሰቱም ካሉ በህግ መሰረት ተወንጅለው ቅጣት የሚያገኙበትን መንገድ በማድረግ ለብዙ ዓመት የሰራ ነው ሁኔታ ነው እና የዚህ አይነት ህገ ወጥ የዓለም መንግስታት የሚቃወመው ነገር ሲመስለኝ እስራኤል ላገር ማድረግ አትፈልግም የምታደርግም አይመስለኝም። ያም ሆኖ ግን በዓለም አቀፍ ሪፊጂ ህግ ወይም ደግሞ ደንብ መሰረት የሬፊውጂዎች መብት የማይነፈግበት ሆኖ አግኝተውት በማንኛውም ሁኔታ መብታቸው የሚጠቀምበትን መንገድ አይተው ሁለቱም ሀገሮች የሚስማሙበት ነገር ካለ ምናልባት ያነ እንግዲህ በሁለቱ ሀገሮች ስምምነት የሚሆን ነው። እንደገናም ደግሞ የኢንተርናሽናል ሬፊጂ አሶሲየሽን በሚወስነው ረገድ መሆን አለበት ማለት ነው። በዚህ ጉዳይ ላይ በዶች ቤሌ ድረገጽ ላይ አወያይተን ነበር። ከአስተያየት ሰጪዎችም የጠቅላይ ሚኒስትሩ ጉብኝት የዲፕሎማሲ ግንኙነቱን ለማጠናከር ያለመን እንደመሆኑ በፖለቲካም በኢኮኖሚም በወታ ወታደራዊና በደህንነት ጉዳዮች አብሮ እንዲሰሩ ያደርጋል ይላሉ። ሌሎች ደግሞ ጉብኝታቸው በእስራኤል ውስጥ በአፍሪካ ስደተኞች ላይ የሚፈጸመውን በደል የሚያመጣ ለውጥ አይኖርም ስሉ አስተያየታቸውን ሰጥተዋል።